የፊታችን ሰኞ ለሚካሄደው የኢትዮጵያ ሀገራዊ ምርጫ የሚሳተፉ ተፎካካሪ የፖለቲካ ፓርቲዎች የምረጡኝ ዘመቻ በዛሬው ዕለት የተጠናቀቀ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ የኮሚኒኬሽን ጉዳዮች አማካሪ ሶሊያና ሽመልስ ቀሪዎቹ አራት ቀናት የምርጫ ቅስቀሳዎች የማይካሄዱባቸው፣ ማህበረሰቡ ስለ ድምፅ አሰጣጥ ብቻ መረጃ የሚያገኝበትና ማንን መምረጥ እንዳለበት ለማሰብ የጽሞና ወይም የጸጥታ ጊዜ የሚያገኙበት መሆኑን ለአሜሪካ ድምጽ ተናግረዋል። የፖለቲካ ፓርቲዎችና ደጋፊዎቻቸው በተለይ ትላንትናና ዛሬ የመጨረሻ ቅስቀሳቸውን በተለያዩ የተለያዩ የሀገሪቱ ክፍሎች ያካሄዱ ሲሆን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር ራሄል ባፌ የምርጫ ሂደት ለዚህ ደረጃ መብቃቱን ገልጸው ተስፋና ስጋቱ ግን ከምርጫው በኋላም የሚቀጥል በመሆኑ ቀሪ ስራዎች መኖራቸውን ተናግረዋል። ዝርዝሩን አዲስ አበባ የሚገኘው ዘጋቢያችን ደረጀ ደስታ ያቀርበዋል። የኢትዮጵያ ምርጫ ቦርድ ዛሬ ያወጣው መግለጫ የፖለቲካ ፓርቲዎች ምርጫው አራት ቀን ሲቀረው ማንኛውም አይነት የምርጫ ቅስቀሳ ማድረግ አይፈቀድላቸውም ይላል። በኢንተርኔት፣ በማህበራዊ ሚዲያ፣ በግንባር ቤት ለቤት፣ በአደባባይ፣ በአዳራሽ ስብሰባ ምንም አይነት ቅስቀሳን ማከናወን በጥብቅ የተከለከለ ነው የሚል ነገር ተካቶበታል። ላለፉት ሁለት ቀናት በተለይም ዛሬ ከማለዳው 12 ሰዓት አካባቢ ጀምሮ በፖለቲካ ፓርቲ ደጋፊዎች ሲሟሟቅ የነበሩ አንዳንድ የኢትዮጵያ ከተሞች ከነገ ጀምሮ ጭር እንደሚሉ ይጠበቃል። በተለይ ከተመለከትኳቸው አካባቢዎች አንዱ በሆነው የአዲስ አበባው መስቀል አደባባይ አካባቢ የነበረው የደጋፊዎች ሙዚቃና የትራፊክ መጨናነቅ ጠቅላይ ሚኒስትሩን ጨምሮ ሰሞኑን ተከታትለው የተፎካካሪ የፖለቲካ መሪዎች ህዝባዊ ስብሰባ የምርጫ ቅስቀሳና ንግግር በሙሉ ከነገ ጀምሮ ያበቃሉ፣ ወይም የምርጫ ቦርድ እንደሚለው በጥብቅ የተከለከሉ ናቸው። ምክንያቱም የምርጫ ቦርድ የኮሚኒኬሽን ጉዳዮች አማካሪ ሶሊያና ሽመልስ ያስረዳሉ። ከምርጫ ቦርድ ጊዜ ሰሌዳ አንጻር አሁን ዛሬ የድምጽ የምረጡኝ የምረጡ እንቅስቀሳ ማጠናቀቂያ ቀን ነው። እንግዲህ ከዛሬ ቅስቀሳ እንቅስቀሳ ከተጠናቀቀ በኋላ በሬዲዮና በቴሌቪዥን እንዲሁም በተለያዩ ሚዲያዎች አየር ሰዓት የተሰጣቸው ፓርቲዎች እስከ ዛሬ ድረስ ነው በዛ አየር ሰዓት መሰረት ቅስቀሳቸውን ሲያከናውኑ የነበረው። ከሚዲያ ቅስቀሳ ውጭም ደግሞ በአደባባይ፣ በስብሰባ፣ በአዳራሽ፣ በኦንላይን፣ በኢንተርኔት፣ በመሳሰሉት የሚደረጉ ቅስቀሳዎች እንዳለ ያው ዛሬ መጨረሻ ቀናቸው ሆነ፣ ዛሬ ይጠናቀቃል ማለት ነው። ዛሬ ከጠናቀቁ በኋላ የሚቀሩት የሚቀጥሉት አራት ቀናት የምረጡ እንቅስቀሳ ማይካሄ የሚካሄድባቸው የፓርቲዎች ፕሮግራሞች ፕሮሞት የማይደረጉባቸው የማይተዋወቁባቸው እና ማህበረሰቡ ድምጽ አሰጣጥ እንዴት እንደሆነ ና ስለ ድምጽ መስጫ ቀን ብቻ መረጃ የሚያገኝበት ሳይለንስ ፔሪድ ወይም የጸጥታና የጽሞና ጊዜኛ የምንለው ነው እንግዲህ ስለዚህ በእነዚህ አራት ቀናት ውስጥ ፖለቲካ ፓርቲዎች ቅድም የጠቀስኳቸውን አይነት ማንኛውንም ቀስቀሳዎች አያከናውኑም ከዛ በኋላ የድምጽ መስጫ ቀን ሰኞ ይሆናል ማለት ነው። በእኛ በኩል አንደኛው በአጠቃላይ እንቅስቃሴው ላይ ያለው ይሄ ሲሆን፣ በሌላ በኩል እንግዲህ በሚቀጥሉት ጥቂት ቀናት ያው ዛሬ ጨምሮ እስከ ሰኞ ድረስ ያለ የቁሳቁስ እንቅስቃሴ ምርጫ ጣቢያዎች ላይ ማድረስ፣ የምርጫ ኦፕሬሽን የመሳሰሉትን ስራዎቻችንን እንቀጥላለን ማለት ነው። እስካሁን ያለው ሁኔታ ግን በአጠቃላይ የሚመስለው እንግዲህ በአጭሩ ይሄንን ይህ በምርጫ ህግ ውስጥ የተካተተ የፖለቲካ ድርጅቶች የሚያውቁትና የኖረ ልማድ መሆኑንም ሶሊያና ይገልጻሉ። በወጣው ህግ ላይ አንደኛው የተጠቀሰው ምንድነው፣ የፖለቲካ ፓርቲዎች እጩዎቻቸውን ካስመዘገቡበት ጊዜ ጀምሮ የድምጽ መስጫው ቀን እስከ አራት ቀን እስኪቀረው ድረስ የምረጡኝ ቅስቀሳ ማካሄድ ይችላሉ። ከድምጽ መስጫ ቀን በፊት ባሉት አራት ቀናት ግን የምረጡኝ ቅስቀሳ ማካሄድ አይቻልም። ይህም ለጸጥታ ጊዜ ይሆናል ብሎ ህጉ ላይ ተቀምጧል። እኛም ጊዜ ሰሌዳ ባወጣንበት ወቅት ያው ለአሁን ለሁለት ሳምንት ተጨማሪ ቀናት ወሰድን እንጂ በጊዜ ሰሌዳው መሰረት ከድምጽ መስጫ ቀን በፊት ያሉት አራት ቀናት ሳይለንስ ፔሪድ ወይም የጸጥታ ጊዜ ናቸው። በዚኛው ብጫም ሳይሆን ና በዚኛው ህግም ሳይሆን ከዚህ በፊት በነበሩት ምርጫዎች እነዚህ ከዚህ በፊት የነበሩት ቀናት የጽሞና ጊዜ ወይም የጸጥታ ጊዜ ይባላሉ። አንዳንድ ጊዜ ሰባት ቀናት የሆኑባቸው ወቅቶች ነበሩ ከዚህ በፊት በነበሩ ምርጫዎች። ግን በአሁኑ ወቅት ያለው ህግ ቀናትን ነው የሚለው ማለት ነው። ስለዚህ በጊዜ ሰሌዳ ውስጥ ያለነው ፖርቶችም ያውቃሉ የአየር ሰዓት ድልድልና የጋዜጣ አምድ፣ ሬዲዮ፣ ቴሌቪዥን ድርድር ስንሰራ እስከ ዛሬ እስከ ሰኔ ዘጠኝ ድረስ ብቻ መጨረሻ እንዲሆን ተደርጎ ነው የተሰራው ማለት ነው። ስለዚህ አዲስ ነገር አይደለም። ስለዚህ ከዚህ በኋላ የሚኖረው አብዛኛው አራቱ ቀናት እንዲያተኩር የሚፈለገው መራጮች ድምጽ አሰጣጥ ላይ መረጃ እንዲያገኙ ድምጽ መስጫ ወረቀትን እንዴት ምልክት እንደሚያደርጉ የድምጽ መስጫ ወረቀት አይነቶች ምን አይነቶች እንደሆኑ ምርጫ ጣቢያ መሄድ፣ በእለቱ ማድረግ የሚችሉትና የማይችሉት የመሳሰሉት አብዛኛዎቹ ከእለቱ ላይ በድምጽ መስጫ ዕለት የሚደረጉ እንቅስቃሴዎችን ላይ መሰረት ያደረጉ መረጃዎች ማቅረብ ላይ ትኩረት እንዲያደርግ ነው ፖለቲካ ፓርቲዎችም ያሉ ድምጽ መስጫ ቀን የሚያስፈልጓቸው ሌሎች ቀሪ ዝግጅቶቻቸውን ወኪሎቻቸውን ማዘጋጀት በእለቱ የተንቀሳቀሱ የሚያዩዋቸውን የአሰጣት ሂደቶች የድምጽ አሰጣት ሂደቶች መገምገምና ማየት የሚችሉባቸውን ዝግጅት የሚያደርጉባቸው ናቸው ማለት ነው። ይህ ሁኔታ የመገናኛ ብዙሃንና የፖለቲካ ፓርቲዎችን ብቻ ሳይሆን ሁሉንም ባለድርሻ አካላት የሚያካትት መሆኑንም ሲገልጹ በግልጽ የሚካሄደው የምርጫ ቅስቀሳ የሚቆም ቢሆንም ጠንካራ የሚዲያ አቅም ያላቸው የፖለቲካ ድርጅቶች በመራጩ ሕዝብ ላይ ሊያሳድሩት የሚችሉት ተጽዕኖ ሊኖር ቢችል መቆጣጠር የሚቻልበት መንገድ ምን ሊሆን እንደሚችል የተጠየቁት ሶሊያና እንደሚከተለው መልሰዋል። የመገናኛ ብዙሀንን ሽፋን ብቻ ሳይሆን ሁሉም አካላት በተለይ በፖለቲካ ፓርቲዎችም የመገናኛ ብዙሀንም ሌሎችም በሳይለንስ ፔሪድ በምንለው ወይም በዚህ ጸጥታ ጊዜ የምንለው መደረግ ያለባቸውን ነገሮች ነው እየገለጽ ነው። እሱ ምንድን ነው? ለፖለቲካ ፓርቲዎች ቅድም እንዳልኩት ማንኛውም አይነት ዘመቻ የምረጡኝ ዘመቻ ቅስቀሳ፣ ቤት ለቤት መዞር፣ በኢንተርኔት ዘመቻ ማድረግ፣ የአደባባይ ሁነቶችን ማዘጋጀት፣ የአዳራሽ ስብሰባዎችን ማከናወን እና ማንኛውም አይነት የምረጡኝ ምልክት ይሄ ነው የሚሉ ከምርጫ ጋር የተገናኙ ተግባራትን ማድረግ እንደማይችሉ የእሱን ለማስታወስ ነው። በዛም ሂደትም ደግሞ መገናኛ ብዙሀንም ዘገባ በሚያደርጉበት ወቅት በአንድም ሆነ በሌላ መልኩ የፖለቲካ ፓርቲዎችን ቀስቀሳ የፖለቲካ እውነቶች እና ከፖለቲካ ፓርቲዎች ቅስቀሳ ጋር የተገናኙ ይዘቶችን ሳይሆን ትኩረታቸውን ማድረግ ያለባቸው መራጮች መረጃ ማግኘት የሚገባቸውን እና ከመራጮች ጋር የተያዙ ነገሮች መሆኑን መግለጽ ነው። ስለዚህ በተቻለ መጠን ሚዲያዎችም ከቅስቀሳ ጋር የተገናኙ ቅስቀሳን የሚመስሉ የፖለቲካ ፓርቲዎችን ፕሮግራሞችን፣ እንቅስቃሴዎችን፣ ፖለቲካ ፓርቲዎችን፣ ዘመቻዎችን ከማስተዋወቅ ጋር የተገናኙ ዘገባዎችን ከመስራት ተቆጥበው በዚህ በፀጥታው ጊዜ በዋናነት የመራጮች መረጃ በማድረስ ላይ የድምጽ መስጫቀል ላይ መደረግ የሚገባቸው ዝግጅቶች ላይ እንዲያተኩሩ ነው። ዛሬ ያሳወቅ ነው። በግልጽ የሚካሄደው የምርጫ ቅስቀሳ የሚቆም ቢሆንም ጠንካራ የሚዲያ አቅም ያላቸው የፖለቲካ ድርጅቶች በመራጩ ህዝብ ላይ ሊያሳድሩት የሚችሉት ተጽዕኖ ሊኖር ቢችል መቆጣጠር የሚቻልበት መንገድ ምን ሊሆን እንደሚችል የተጠየቁት ሶሊያና እንደሚከተለው መልሰዋል። በዋናነት የመገናኛ ብዙሀን ላይ የሚደረጉ የስነ ምግባር ጥሰቶች ካሉ፣ መድረግ የሌለባቸው ነገሮች ካሉ እኛ እንቆጣጠር የሚቆጣጠረው የኢትዮጵያ መገናኛ ብዙሀን ባለስልጣን ወይም የቀድሞ ብሮድካስት ባለስልጣን ነው። ስለዚህ ይህን ማሳወቃችን እኛ መረጃ ሳይኖራቸው እንዳይቀር የሚለውን እና ምናልባት የጸጥታ ጊዜ የሚባለው ምንምን ነገሮችን ያካትታል አያካትትም የሚለውን ነገር ግልጽ ለማድረግ ነው። ከዛ ውጭ ያለውን የመገናኛ ብዙሀን ላይ ይህንን ነገር በትክክል ተግብረውታሉ ሲያልተከበሩትም የሚለው አይንክ በእኛ ኃላፊነት ስር ሳይሆን በብሮድካስት ባለስልጣን ወይም በመገናኛ ብዙሀን ባለስልጣን ኃላፊነት ስር የሚወድቅ ነው። አይንክ ከኛ በኩል የሚጠበቀው ዋናው ነገር መረጃውን በትክክል ማቅረባችን እና ሁል ጊዜም ለመለየት አስቸጋሪ ሊሆን ይችላል። ጋዜጠኞች ላይ ያውቁ ይችላሉ፣ ኤዲተሮች ላይ ያውቁ ይችላሉ የፓርቲ ቅስቀሳ እና ከዛ ጋር ተያያዥ የሆኑ ነገሮችን መዘገብ እንደሌለባቸው እና በተለይ ትኩረቱ ማድረግ ያለው ያለበት ለመራጮች መረጃ ማድረስ ና ድምጽ መስጫ ቀን ጋር የተገናኙ ከቦርዱ የሚወጡ መልእክቶችንም በማስተላለፍ ላይ ትኩረት ያደረጉ እንዲሆኑ ብቻ ነው። ያንን ለማሳወቅ የእውቀት ወይም የመረጃ እጥረት ካለ እሱን ጋር በመሙላት ነው የምንችለው እንጂ ሬጉሌት የማድረግ ና የመቆጣጠር የመገናኛ ብዙሀንን ኃላፊነቱ የኛ አይደለም። የፖለቲካ ፓርቲዎችን ግን ቅስቀሳ እንዳያደርጉ እናደረጋለን። አድርገው የሚገኙ ካሉ ደግሞ እሱ ላይ አስፈላጊውን የሆነ ቁጥጥርና ሌሎች የስነ ምግባር ነገሮችን መውሰድ እንችላለን። ግን በብዙሀን መገናኛ በኩል በእኛ ኃላፊነት ስር ሚው አይደለም። በእኛ በኩል መስራት ያለብንን ኃላፊነት ያለብን ስራዎች እየሰራን ነው። አሁን በእኛ ዛሬ የሚቆም አይደለም። ዛሬም ነገም እስከ ድምጽ መስጫው ቀን ዋዜ ማድረስ፣ የተለያየ ቁሳቁስ እንቅስቃሴዎች፣ በቦታው ላይ ማድረስ ያለብን ነገሮች የማድረስ ስራችንን አጠናክረን እንቀጥላለን። ሰኔ አስራ አራት ላይ ምርጫውን ለማድረግ እንግዲህ አሁን የቀሩን ያው ቁሳቁስ ስርጭቶችን በመላ ሀገሪቱ ማድረስ ነው። እሱ ከትላንት ወዲያ ጀምረን በየክልሎቹ ቁሳቁሶችን የመላክ ስራችን እንቀጥለናል። እስከ ድምጽ መስጫው ቀን ድረስ ደግሞ ያንን እንልካለን። በሌላ በኩልም መስጠት ያለብን መረጃዎች እየሰጠን የአስመጻሚዎች ድርጅቶቻችንን የምርጫ ጣቢያዎች መክፈቶች ስራዎችን እየሰራን እንቀጥላለን ማለት ነው። በዋናነት የድምጽ መስጫ ቀን ጋር የተያዙ ጉዳዮች ከድምጽ መስጫ ቀኑ ከቀሩት ጥይት ቀናት ቀድሞ ነው አብዛኛዎቹ ተግባራት የሚሰሩት ያው የድምጽ መስጫ ወረቀትም ሴንሲቲቭ ማቴሪያል ነው። ቀድሞ የሚላክ አይደለም አደለም ለቀኑ ሲቃረብ መድረስ ያለበት ነገር ነው ማይሆን እጅ እንዳይገባ ጥረት ለማድረግ ሌሎች ነን ሴንሲቲቭ የሚባሉት ማቴሪያል ስም ቀድመን እየላክን ነው። ሴንሲቲቭ ማቴሪያሎችንም ስርጭት ጀምረናል። ስለዚህ በእኛ በኩል ትልቁ የሎጂስቲክ ስራ በሚቀጥሉት አራትና አምስት ቀናት ውስጥ የሚከናወነው ነው። ግን ዞሮ ዞሮ ሰኔ አስራ አራት ቀን ምርጫውን ለማስፈጸም የመጨረሻውን ሳምንት ያሉንን በጣም ብዙ ኃላፊነቶች እየሰራ እንገኛለን ማለት ነው። በሌላ በኩል የኢትዮጵያ የፖለቲካ ፓርቲዎች ህብረት የጋራ ምክር ቤት የውጭ ጣልቃ ገብነትን አስመልክቶ የተሰጠ በሚል በዛሬ ዕለት አንድ መግለጫ አዘጋጅቷል። ምክር ቤቱ መንግስት የውጭ ኃይላት የሚያወጧቸው የፖለቲካዊና ዲፕሎማሲያዊ ጉዳዮች እንዲፈቱ ብሔራዊ እርቅና ውይይት እንዲካሄድ ኃላፊነቱን በአግባቡ እንዲወጣ እንጠይቃለን ብሏል። የአሜሪካ ድምፅ ያነጋገራቸው የህብረቱ አስተባባሪ ዶክተር ራሄል ብፌ የምርጫው ሂደት ለዚህ መብቃቱ የተሰማቸውን ስሜት ገልጸው ተስ ና ስጋቱ ግን ከምርጫው በኋላ የሚቀጥል መሆኑን ሲናገሩ እኛ በጋራ ምክር ቤት እየደገፍን አፕሪሽትም አድርገናል ያለውን ቅስቀሳ በሰላማዊ መንገድ መከናወኑ በራሱ በጣም እፎይታና ሰላም ሰጥቶናል። ደግሞም የጥረታችንም ውጤት ስለሆነ አይ ቲንክ እኛ በጣም የተደሰትንበት ሰዓት ነው። ግን አሁን ዋናው ነው። የዛሬውንም ስብሰባ የፈለግንበት እዚህ ላይ ስለማያበቃ ቀጥሎ ያለው ነገር ስጋትም ተስፋም እድልም ያለው ነው። ስለዚህ በሁሉም ተቻችሎ የመሄድን ነገር እንዲሰርጽ ስለምንፈልግ ያም ደግሞ የኢትዮጵያውያን የሁሉም ጥያቄና ችግር ስለሆነ ሁሉም ኢትዮጵያውያን ስለሚፈልጉት ያንን ወደ ሕዝብ ስነ ልቦና ማምጣት ወደ ፓርቲዎች ስነ ልቦና ማምጣት ወደ መንግስትም አካላት ስነ ልቦና ማምጣትና ፍትሐዊና ሰላማዊ የማድረጉን ነገር እውን የማድረግ ስራ ላይ ነው። ለአሜሪካ ድምጽ ለተጠናከረው ዘገባ ደረጀ ደስታ ነኝ። ጤና አይስጥልን።